ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጠነስጥልን እንደምንሰንብታችኋል። ይህ የዋዜማ ራዲዮ ነው። በነገራችን ላይ መሰናዳችንን ይዘን ቀርበናል። እንድታደምጡን እንጋብዛለን። ሁሉ ጊዜም ቢሆን የቅቡልነት ችግር ያለበት ኢህአዴግ ስለ ስኬቱ ሌሎች እንዲናገሩለት የሚችለውን ያህል ጫናና ጥረት ያደርጋል። ዓለም አቀፍ ተቋማትም ስለ ሀገሪቱ እድገት ሲመሰክሩ መስማት የተለመደ ነው። ብዙውን ጊዜ የራሱን የመንግሥትን መረጃ ተንተርሰው ቢሆንም ድርቁ የአስራ አምስት ሚሊዮን ሰዎችን ህይወት አደጋ ላይ ጥለዋል እየተባለ ባለበት በዚህ ወቅት የዓለም ባንክ የኢትዮጵያ ኢኮኖሚ እድገት ያለ እንከን ይቀጥላል፣ እንደውም ግብርናው መሪ ሚና ይጫወታል የሚል መግለጫ አውጥቷል ከሰሞኑ። መቼም ይህ ለሌላ ውይይት የሚጋብዝ ቅኔ ነው። መልሱን እንጠብቃለን። ኢህአዴግ ኢትዮጵያን ከተረጅነት የወጣች ነፃ ሀገር እያደረግኳት ነው ብሎ የአደጋ መከላከልና ዝግጁነት፣ ድሮ ድሮ ደግሞ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽን ይባል የነበረውን መስሪያ ቤት በግብርና ሚኒስቴር ስር ወደሚገኝ ወደ አንድ ዝቅተኛ ክፍል ዝቅ ካደረገ ዓመታት ተቆጥረዋል እነሆ በዚህ ሳምንት ደግሞ እንደገና አዋጅ ታውጆ አደጋን የሚተነብይና ምላሽ የሚሰጥ ኮሚሽን መቋቋሙን የሚኒስትሮች ምክር ቤት አስታውቋል አንድ ወደፊት ሁለት ወደ ኋላ የሚባለው አይነት ነው በፖለቲካ ዲስኩርና በመረጃ ላይ ባልተመሰረተ ውሳኔ የሚፈርሱ ተቋማት ብዙ ናቸው በኢትዮጵያ ለምን እንደሚፈርሱ ለምን ተመልሰውም እንደሚመጡ የሚያውቀው ኢህአዴግ ብቻ ነው ከአርባ ዓመታት በኋላ ዛሬም ኢትዮጵያ ለአደጋ ጊዜ ምላሽ የሚሰጥ ተቋሟ ምን አይነት መሆን እንዳለበት አልወሰነችም። የዓለም ባንክ እድገቱ ቀጣይ ነው ይላል፣ በዚህ በኩል የአደጋ ተከላካይና ትንቢት ተናጋሪ መስሪያ ቤት ደግሞ ይቋቋማል። አደጋ መከላከልና መተንበይ ትክክለኛ ውሳኔ ቢሆንም፣ ግን ቀድሞውንስ ቢሆን ተቋሙ ለምን ፈረሰ ብሎ መጠየቁ ተገቢ ይሆናል። የኢትዮጵያን ግብርና በተመለከተ በመንግስት በኩል ለአመታት ሲሰጥ የነበረው የምርት እድገት አሃዝ መጠን አንድም ያለቅጥ የተጋነነ አለበለዚያም ደግሞ ሀሰተኛ ሊሆን ይችላል ብለን አብነት ያልናቸውን መረጃዎች በባለሙያ አስደግፈን አቅርበንላችሁ ነበረ። ትልቁ ጥያቄ ኢትዮጵያ ምርታማ ከሆነች ለምን ይርባታል? ስለምንስ እርዳታ ልመና እንሄዳለን የሚል ነበረ። በአሀዝ የተደገፈውን ይህንን ዝግጅት ድረ ገጻችን ላይ ታገኙታላችሁ። አድምጡት፣ ዋዜማ ራዲዮ ዶት ኮም ላይ። ዛሬ ደግሞ የግብርናው ዘርፍ ላይ የሚታዩትን ዓብይ ችግሮች እንዲሁም በመረጃ አስደግፈን እናቀርባለን። ያለፈው ሳምንትን ዝግጅት ያደመጡ አንዳንድ አድማጮቻችን ያነሱልን ጥያቄ ነበረ። ግብርና የሀገሪቱ ኢኮኖሚ እድገት ዓብይ ክፍል ሆኖ ሳለ ያለ ግብርና እድገት የኢኮኖሚ እድገት ከየት መጣ? ይህንን በመመለስ ነው የዕለቱ መሰናዷችንን የምንጀምረው። ሲራውል ጃርሶና ስለሽጠና ዛሬም አብረውኛሉ። የፕሮግራሙ አዘጋጅ ደግሞ አርጋዋሽ ነኝ። ግብርናው አላደገም ካላችሁ የኢኮኖሚ ዕድገቱ ከየት መጣ ብላችሁ ለጠየቃችሁን የኢኮኖሚ ዕድገቱ ዝርዝር ምርመራ የሚጠይቅ ቢሆንም የራሱን የመንግሥትን መረጃ እንውሰድና ማለትም የማዕከላዊ ስታስቲክስ ባለስልጣን ያለፉት አስር ዓመታትን አማካይ የዕለት ገቢን ወይም ሪል ዋጅ የሚባለውን እንግዲህ በእንግሊዝኛና በአማርኛው ትርጉም መካከል አቻ መሆኑን እርግጠኛ አይደለሁም። ሪል ዋጅ ማንም ሰው በማዕከላዊ ስታስቲክስ ባለስልጣን ድረገጽ ላይ መመልከት ይችላል። እናም ያለፉት አስር ዓመታትን አማካይ የዕለት ገቢ ወይም ሪል ዋጅ እድገት ይመልከት። ከአንድ በመቶ እምብዛም ፈቅ ያላለ ነው። የአንድ ሰው የቀን ገቢ ከአስር ዓመታት በፊት ሀያ ብር ከነበረና ዛሬ ደግሞ አንድ መቶ ሃምሳ ብር ቢሆን ድሮ በሀያ ብር ይገዛው የነበረውን አገልግሎትና ምርት አሁን ወደ መቶ ሃምሳ ብር በሚጠጋ ገንዘብ ይገዛዋል፣ ያንኑ ተመሳሳይ አገልግሎትና ምርት። ይህ ደግሞ በዜጎች ሕይወት ላይ የሚጨበጥ ውጤት አለመምጣቱን አንድ አመላካች ነጥብ መሆኑን የሚጠቁም መረጃ ነው። ይህ መረጃ ይህ መረጃ ራሱ መንግስት የቀመረው ነው። እንግዲህ ልብ በሉ። ቁጭ ብሎ ሂሳብ የሚሰራ ሰው ካለ ይህንን ውጤት ሊደርስበት ይችላል። ወደ ግብርናውና የኢኮኖሚ እድገቱ ልመልሳችሁ። መረጃዎችን በርትቶ ላገላበጠ ሰላሳ ዘጠኝ በመቶ የሚሆኑ ኢትዮጵያውያን በውጭ አገር የሚኖር ቀጥተኛ የቤተሰብ አባል ወይም የቅርብ ዘመድ አላቸው፣ በአውሮፓና በአሜሪካ በተለይ ከነዚህ በውጭ ከሚኖሩ ኢትዮጵያውያን በአማካይ እያንዳንዱ ቤት በአመት ስድስት መቶ ዶላር ያህል ገንዘብ ይላክለታል። ገንዘብ ከሚላክላቸው መካከልም 14 በመቶ ያህሉ ዕድሜያቸው ከ18 ዓመት በላይ መሆናቸውንም የዓለም ባንክ ያደረገው ጥናት ያመለክታል። ይህን ቀመር ቁጭ ብሎ ለሠራው የ2010 ግምት ብቻ ወደ 4 ቢሊዮን ዶላር ይገመታል። አሁን ደግሞ ወደ 5 ቢሊዮን እየተጠጋ ነው። የኢትዮጵያ መንግሥት በዚህ አሐዝ ላይ አይስማማም። በ2010 347 ሚሊዮን ዶላር የነበረው ከውጭ ሀገር የሚገባ ገንዘብ በአምስት እጥፍ ያህል አድጎ አሁን አንድ ነጥብ አምስት ቢሊዮን ዶላር ደርሷል ባይ ነው የኢትዮጵያ መንግስት። ጥናቱን ያደረገው የዓለም ባንክ መረጃውን በስፋት ከማሰራጨት የተቆጠበበትም አንዱ ምክንያት የኢትዮጵያ መንግስት አመጣሁት ያለውን የኢኮኖሚ እድገት የሚፈታተን መረጃ በመሆኑና ጫናውን በመሸሽ ይመስላል። እነዚህን ሁሉ መረጃዎች ተንትኖ ለተመለከተ የኢትዮጵያ የኢኮኖሚ እድገት አገር በቀል አይመስልም። አገሪቱ ከፍ ያለ መጠን ያለው እርዳታም ትቀበላለች ከምዕራባውያን አገራት። ይህ ሁሉ ተደማምሮ በኢኮኖሚ ውስጥ ትልቅ ድርሻ አለው በሚል የሚከራከሩ ባለሙያዎችም አሉ። ግብርናው አድጎ ተመንድጎ ኢኮኖሚውን የሚደግፍ አልሆንም ነው የመከራከሪያ ሃሳቡ። በኢትዮጵያ መንግስት አሃዝ መሰረት 34 በመቶ ተረፈ ምርት በጎተራችን መገኘት ነበረበት። ለፖለቲካዊ ትርፍ ሲባል የተጋነነና የተዛባ መረጃ ሲሰጥ መቆየቱን ይህም እንደ አሁኑ የረሃብ አደጋ ሲከሰት መንግስትንም ለእፍረት ሀገሪቱንም ለልመና እንደዳረጋት ስለ ሺጠናና ስራኤል ጃርሶ ነግረውን ነበረ። ስራኤል ጃርሶ የዓለም የምግብ ድርጅት ፋኦ፣ የዓለም የምግብ ፕሮግራም ደብልዩ ኤፍፒ እና በሌሎችም ተቋማት በአማካሪነትና በአጥኝነት ሰርቷል። በአሁኑ ጊዜ ደግሞ የዓለም ባንክ የምስራቅና ደቡባዊ አፍሪካ የግብርና ፕሮግራም አማካሪ ነው። የዋዜማው ስለ ሺጠናም ብርቱ ኢኮኖሚስት ነው። ለዛሬ አብረውኛሉ። ለምን ምግብ ማምረት ተሳነን? ተመረተ የተባለውን ቁጥር ትተን ብቃት ውስጥ አለን ወይም፣ ራሳችንን ለመመገብ ዋና ዋና የሚባሉትስ ችግሮች ምንድን ናቸው? በዚህ ላይ ሀሳባቸውን ያጋሩናል። እንግዲህ ወደ ችግሮቹ ስንገባ ለምንድን ነው አሁን እንግዲህ መጀመሪያ አንስተናል ሊያነሳ ነው። ነጥብ ሪሊ የሚወጡ የመንግስት መረጃዎች ትክክል ናቸው ወይ? ተአማኒ ናቸው ወይ? በእነኚህ መረጃዎች አንድ ሰው መሰረት አድርጎ ፖሊሲ ዲዛይን ዳይሬክቲቭስ ማውጣት ይችላል ወይ? የፖሊሲ እርምጃዎች መውሰድ ይቻላል ወይ የሚለውን አይተናል። ምንም ይህንን ነገር ለማድረግ የሚያስችሉ ምንም ነገሮች እንደሌሉ እና የሚወጡ መረጃዎች እርባና ቢሶች እንደሆኑ ለማሳየት ሞክራለሁ። የኢትዮጵያን የአግሪካልቸር ሴክተር በዋነኛነት ችግሮቹን ስመለከት በመጀመሪያ ዳ ላይ የሚቀመጠው ያው ሰብሲስታንስ የሆነ አግሪካልቸር መሆኑን። ሰብሲስታንስ ማለት ከእጅ ወደ አፍ የሆነ ግብርና መሆኑ ነው። አንድ ሰው አመርቶ ያመረተው ከራሱ ውጪ ሊተርፎ የማይችል የሚሆንበት ምክንያት ምንድን ነው? አብዛኛው የኢትዮጵያ ገበሬ የሚያርሰው የመሬት መጠን ከዜሮ ነጥብ አምስት ሄክታር በታች የሆነ ነው። በኦሮሚያ ክልል እና በሌሎች ማርጅናል የሆኑ ሪጅኖች መካከል ያለው ትንሽ የተሻለ ነው እንጂ በተለይ ሃይላንዱ ስን በጣም ጥቂት የሆነ መሬት ነው። ይሄ ደግሞ ገበሬው ከራሱ ከቤቱ ልጆቹን ከመመገብ አልፎ ተርፎ ለሌላው ለከተሜ ወይንም ለሌላው ሕዝብ ሊተርፍ የሚችል ነገር አለመኖሩ ነው። ሁለተኛ የኢትዮጵያ አግሪካልቸር በአብዛኛው በአነሳ ሎው ኢንፑት ሎው አውትፑት ወይንም ደግሞ በአናሳ ግብዓትና በአናሳ ምርታማነት የሚታወቅ ነው። አብዛኛው የሚጠቀማቸው ኢንፑቶች በጣም ጥቂት ናቸው፣ ኢንተርምስ ኦፍ ከቨሬጅን ስናይ ስርጭቱን ስናይ። ሁለተኛ ደግሞ የሚጠቀመው ታይፕ ራሱ ሁለት አይነት መዳበሪያ ነው። ኢትዮጵያ ሌላ አይነት ዴታ አይገኝም። ዳፕና ዩሪያ ነው። መሬቱ የሚፈልገው ሌላ አይነት የመዳበሪያ ዝርያ ሆኖ ግን የሚሰጠው ዳፕ ወይንም ዩሪያ ነው። ገበሬው አያውቅም ለገበሬው ማዳበሪያ ማለት በቃ ዳፕ እና ዩሪያ ነው። ይህን ነው የሚያውቀው። ግን መሬቱ ያ መሬት አንዳንድ መሬት ዳፕ ለሚፈልግ መሬት ዩሪያ ይሰጠዋል፣ ዩሪያ ለሚፈልገው መሬት ዳፕ ይሰጠዋል፣ ሁለቱንም ለማይፈልግ መሬት ሁለቱን ይሰጠዋል። ስለዚህ ይሄ ምርታማነት ላይ ትልቅ ተጽዕኖ አለው። ሌላ ማዳበሪያ መጠቀም ያልተቻለበት ምክንያት ምንድን ነው? ሌላ አማራጭ አልነበረም። ሌላ አማራጭ ያልነበረም የኢትዮጵያ የሶይል ጥናት አልተደረገበትም። የትኛው ይሄ ኮምፕሪሄንሲቭ ሶይል ፈርቲሊቲ ቴስት የሚባል አለ። አክቹዋሊ አሁን በኢትዮጵያ ሪሰንት ላይ እሱን ቴክኖሎጂ እየጀመሩ ነው። ይሄ ምንድን ነው? የመሬቱን አጠንተው መሬቱ ምን አይነት ምርት የሚመረት ነው? ምን አይነት አግሮ ኢኮሎጂ ነው? ምን አይነት ምርት ቢዘራ ነው እዚህ ላይ ሞር ፕሮፊታብል የሚሆነው? ይሄ አካባቢ ምን አይነት ዘርትን የፈርትላይዘር አይነት ነው የሚያስፈልገው፣ ዚንክ ነው የሚያስፈልገው፣ ሌሎች የፈርትላይዘር አይነቶች አሉ። ይሄ ነው የሚያስፈልገው፣ ይሄ ነው የሚያስፈልገው ተብሎ ልክ እንደ መሬቱ እንደ ሶስት ሶይሉ ታይፕ በዛ መሰረት ዲዛይን የተደረገ የለም። የኢትዮጵያ መዳበሪያ አጠቃቀም ዋን ኦፍ ደ ሎወስት ኢን ዘ ወርልድ ነው፣ በጣም አነስተኛ የሆነ እንደሆነ እናያለን። ሁለተኛ ከቨሬጁ ስናይ ደግሞ እንደዚሁ ሊሚትድ የሆነ ከቨሬጅ ያለው የተወሰኑ አካባቢዎች ብቻ የሚያገኙና እነኛ አካባቢዎች ደግሞ በየአመቱ ተመሳሳይ የሆነ የመዳበራ አይነት እና የእርሽ የሚዘሩትም ሰብል ተመሳሳይ የሆነ ስለሚሆን አጠቃላይ ምርታማነቱ ላይ ያለ ኢምፓክት በጣም አነስተኛ ነው ማለት ነው። አንዱና መሰረታዊ ችግር ሊታሰብበት የሚገባው ነገር ምንድን ነው? የትኛውም አገር በዘላቂነት ወደ አስራ ሶስት ሚሊየን ገበሬ ይዞ ውስጥ እንግዲህ መሬት ይዞ በእርሻ የሚተዳደረው ቤተሰብ ቁጥር ይሄ ሃውስሆልድ የሚባለው ቁጥር ወደ አስራ ሶስት ሚሊዮን የሚጠጋ ነው። ይሄ ሴክተር እንዲለወጥ ካስፈለገ ማነስ መቻል አለበት። መሬቱን የሚያርሱ ሰዎች ጥቂት፣ ሌሎቹ ሰዎች ደግሞ ሌላ አማራጭ ኖሯቸው የግብርናውን ሴክተር በጥቂት ሰዎች ነገር ግን ውጤታማ በሆኑ ሰዎች ሊያዝ የሚገባው አይነት ትልቅ ግዙፍ የሆነ ሰራተኞች ያለው ውስብስብ የሆነ ቢሮክራሲ ያለው ብቃትን ያላማከለ ነው። ያውም እንግዲህ ኢትዮጵያ ውስጥ የመንግስት መስሪያ ቤቶች ስልጣን ላይ የተቀመጡትን ሰዎች እናውቃቸዋለን። በምን መስፈርት እንደሚመለመሉ እናውቃለን። አቅሙም የላቸው ከግዝፈቱ እንደገና አቅም ማጣት ያ ወጪም ያስከትላል። ብቃትም ላይ ደግሞ ጥሩ ካለመሆናቸው የተነሳ የሚሰሩትም ስራ ምንም ነገር የለም። እንግዲህ መታሰብ ያለበት ምንድን ነው ብቻውን ሊያድግ የሚችል አይደለም፣ እነሱ እንደሚያስቡት የአግሪካልቸር ልማትና የኢንዱስትሪ ልማት ከአግሪካልቸር በኋላ ሊኖር የሚችለው እድገት፣ ምንም እንኳን አንደኛው ከሌላኛው ቀድሞ በፍጥነት ሊያድግ ቢገባ፣ የግድ አንዱ ሌላው መጠበቅ ያለበት ጉዳይ አይደለም። ነገሮች ብናያሁ ጥሩ እድገት የታይባቸው በአግሪካልቸር ጥሩ እድገት የታየባቸው አገሮች ውስጥ ከአግሪካልቸር ውጭ የሆነ ይሄ በአንድ በኩል አግሪካልቸር ነጻ ተደርጎ በአግሪካልቸር ሰው ምርታማ የሆነ ሰው ሰፋ ያለ መሬት ኖሮት የሚያርስበት ሁኔታን እድል ያገኛል። ከዛ ሴክተር ደግሞ ሪሊዝ የሚደረገው ሰርፕለስ ሌበር ወደ ነን ፋርም ሴክተሩ ገብቶ ምርታማ ይሆናል። ከዛ ሴክተር ውጪ ያለ የስራ እንቅስቃሴ ያደርጋል። ለምሳሌ ግብአት ማቅረብ ሊሆን ይችላል፣ ወይንም ደግሞ ከአግሪካልቸር ሴክተር የሚገኘውን ትርፍ ለገበያ ደሞ ተመልሶ ይዞ መውጣት ሊሆን ይችላል። እነዚህ ነገሮች ላይ መንግሥት ያሰበበትም አይመስልም። ነርማል ነን ፋርም ሴክተሩ በኢትዮጵያ ኮንቴክስት ኦልሞስት የለም ማለት ይቻላል። ሌላው መንግሥት እርግጥ ኢሪጌሽን ለእያንዳንዱ ገበሬ መስጠት ላይችል ይችላል፣ ግን በዝናብ ላይ ሙሉ ለሙሉ ዲፔንድ ያደረገ ሪላይ ያደረገ እርሻ የትም እንደማይደርስ ግልጽ። ቢያንስ መስኖ ውጤታማ ሊሆን የሚችልባቸውን አካባቢዎች አጥንቶ የኢትዮጵያን አግሪካልቸር በከፊልም ቢሆን ከዝናብ ጥገኝነት የማላቀቅ ስራ ሊሰራ ይገባል። ይሄንን ምናልባት ትንንሾቹ ገበሬዎች የማይችሉት ነገር ሊሆን ይችላል። ግን መስኖን መሰረት ያደረገ እርሻ ሊሰሩ ለሚች ባለሀብቶች ስራን የመስራት እድሉን ማመቻቸት የግድ ነው ብዬ አስባለሁ። የኢትዮጵያ ሚኒስትር ኦፍ አግሪካልቸር ኢንተርምስ ኦፍ የሰው ኃይል ስንመለከት ሲገብ ግዙፍ የሚባለው ነው ከሀምሳ አምስት ሺህ በላይ የኤክስቴንሽን ወራት ሰራተኞች አሉት በየቀበሌውና በየእንትኑ በየጎጡ እየተመደቡ ይህንን ስራ ሊሰሩ አጠቃላይ ሰራተኞቹ ከመቶ ሺህ በላይ ናቸው። ይሄን ያክል የሰው ኃይል ሁለት ትልቅ ሁለት መሰረታዊ ችግሮች አምጥቷል። አንደኛው መሰረታዊ ችግር የሚወጡትን ሪሰርቾች በተሳለጠና በጣም በተቀናጀ መልኩ ወደ ገበሬ እንዳይደርስ ከንቨርሰም የሆነ ቢሮክራሲ ስላለ ያንን ነገር እንዳይኖር አግዱ። ሁለተኛ በጀት ዋይት አብዛኛው መንግስት የኢትዮጵያ መንግስት ኦልሞስት ያለፉ ሚሊኒየም ዴቨሎፕመንት ጎል ለማሟላት ከቶታል ናሽናል ጂዲፒው አስር ፐርሰንት በላይ ለአግሪካልቸር ሴክተር አሎት በማድረግ ይታወቃል። ይሁን እንጂ ይሄ አብዛኛው ገንዘብ ግን ለሪከረት በተለይ የሩራል አግሪካልቸር ቢሮ አብዛኛው ከሰማንያ አምስት ፐርሰንት በላይ ያበጀን ለሪከረንት ወጪ ወይም ደግሞ ለሰራተኞች ደሞዝ የሚውል ነው። ስለዚህ የሪሰርች አውትፑቶችን የተለያዩ ከግብርና ጋር ተያይዞ የግብርና የምርታማነትን ሊያሳድግ የሚችሉትን ነገሮች ኢምፕሊመንት ለማድረግና ለማውረድና ለማውረድ እና ወደ ገበሬው ለማድረስ ትልቅ ቦትልኔክ የሆነ ነገር ነው። ከዚህ ጋር እያይዜ አንድ ነገር ባነሳ የሌሎች ሀገሮችን ኤክስፒሪንስ ባነ ከተፈቀደልኝ እናደርጋለሁ። ለምሳሌ የታይዋንን ስንመለከት በአስራ ዘጠኝ ሀምሳዎቹ ልክ ዛሬ ኢትዮጵያ ያላት የሚኒስትር ኦፍ አግሪካልቸር አይነት ቢሮክራሲ ያለበት ሲስተም የአግሪካልቸር ሲስተም ነበር። መጀመሪያ ትራንስፎርም ሴክተሩን ትራንስፎርም ለማድረግ መጀመሪያ ያደረጉት ነገር ምንድነው? ይሄንን የበዛ የሰው ሀይል ይሄንን የበዛ ከንበርሰም የሆነ ለአሰራርም ለምንም በጣም አስቸጋሪ የሆነውን ይሄንን ኢንስቲትዩሽን ቶታሊ ሪስትራክቸርን አድርገውት በጣም ቲን ትራንስፓረንት እና ውጤት ተኮር የሆነ አይነት ኢንስቲትዩሽን አድርገው ነው ዲዛይን ያደረጉት። ያንን በማድረጋቸው በአስር እና በሀያ ዓመት የሚፈለገውን የአግሪካልቸር ትራንስፎርሜሽን እንዲያመጡ አግዟቸዋል። ኢትዮጵያም ጋር ስንመጣ ተመሳሳይ ችግር ነው። የትልቅ ቢሮክራሲ ያለው ነው። ያንን ቢሮክራሲ እስካልተስተካከለ ድረስ የግብርናው ሴክተር የሚፈለገውን አይነት ውጤታማነት ለማምጣት በጣም ያስቸግራል። ሌላ ተነሳው ምንድን ነው የኢትዮጵያ መሬት ለረጅም ጊዜ እየታረሰ ኤክስቴንሲቭ የታረሰ ስለሆነ ኤክስቴንሲቭን ብቻ ሳይሆን ኢንቴንሲቭ ለአንድ አይነት ክሮፕ የተጠቀሙበት ስለሆነ የክሮፕ ኒውትሪሽን እና የሶይል ፈርቲሊቲው ሌቭል በጣም አነስተኛ እና ወይም ዝቅተኛ በሚል ደረጃ መገኘቱ ነው። ለምነቱ ማለት ነው፣ የመሬት ለምነት ማለት ነው። ያው የመሬት ለምነት ትክክል፣ የመሬት ለምነት እና ከዚህ ጋር ተያይዝ ከፍተኛ የሆነ የሶይል ዲግሬዴሽን ያለበት ዲፎረስቴሽን በጣም በሰፊ ሁኔታ እንትን ያለበት እና ይሄ የላንድ ማኔጅመንት ሲስተሙ በጣም በአነስተኛ እና ሩዲመንተሪ ወይም ጫፍ ላይ ወይም ጭራ ላይ ያለበት ሴክተር መሆኑ ምርታማነት ላይ ወይም የምርታማነት ማሳደግ ላይ ከፍተኛ ተጽዕኖ እንዳለው እናያለን። እንግዲህ በዘፈኖቻችን በግጥሞቻችን ሁል ጊዜም ሀገራችን ለምለመ መሆኗን በተፈጥሮ ሀብት የታደለች መሆኗን ስናዜም ስንዘምር ኖረናል። ይህ እንደ አዲስ ሊነሳ የሚገባው ጥያቄ ነው። እንደ ኢትዮጵያ የሚራብ እንደ ኢትዮጵያውያን የሚቸገር ሕዝብ የለም። እናም ከዘፈኖቻችን ከዜማዎቻችን ባሻገር አሻግረን በማየት እውነታው ምን ይመስላል የሚለውን ጥያቄ ሁላችንም ልንመልሰው የሚገባ ነው። ኢትዮጵያ በእርግጥ ለምለም ናት ወይ? ኢትዮጵያ እንደሚጠበቀው የተፈጥሮ ሀብትስ የታደለች ሀገር ናት ወይ? ይህንን ልንከራከርበት እንችላለን፣ መነሳት ያለበት ጥያቄ ነው። ይሁንና ግን አንድ ነገር ግን ማለት ይቻላል። ኢትዮጵያ ከፍተኛ መጠን ያለው የውሃ ሀብት አላት። ይህንን ባለሙያዎች በተለያየ መልክ ያስረዳሉ። የከርሰ ምድርና የገጸ ምድር ውሃ ሀብት አላት። እንግዲህ ይሄ ተጨማሪ ሳይንሳዊ ማብራሪያዎችና ማስረጃዎች የሚፈልግ ነው የሚሆነው። ይሁንና ግን እውነት ውሃው ካለ ምግብ ልናመርትበት ያልቻልንበት ልንጠቀምበት ያልቻልንበት ምክንያት ምንድን ነው የሚለውን ጥያቄ ማንሳት አስፈላጊ ነው። ብዙ ጊዜ ችግሩ የአቅም ውሱንነት፣ በቴክኖሎጂም ሆነ በፋይናንስ ያለን አቅም ዝቅተኛ መሆን የውሃ ሀብታችንን በአግባቡ እንዳንጠቀም እንቅፋት ሆኗል የሚሉ አሉ። ሌሎች ደግሞ ፖለቲካዊ ነው ምክንያቱ በሚል የሚያስረዱ አሉ። በዚህ ላይ ስራው ለሚለውን እስቲ ስማው። ኢትዮጵያ ውስጥ ለዚህ ለኢሪጌሽን ፖቴንሻል ይውላል ተብሎ የታሰበው ኤሪያ ሶስት ነጥብ ሰባት ሚሊዮን ሚሊዮን ሜትሪክ ሄክታር ነው። ሶስት ነጥብ ሰባት ሶስት ሚሊዮን በኢትዮጵያ ውስጥ ለኢሪጌሽን ሊውል የሚችል ቦታ ነው። ፖቴንሻል አለው ብሎ በተሚሊዮን ሄክታር ሶስት ነጥብ ሰባት ሚሊዮን ሄክታር ዴዚግኔት የተደረገው ኦሬዲ ጥናት ተደርጎ ሁሉ ነገር ያለቀለት ነው። በኢትዮጵያ ውስጥ ግን አሁን ያለው የኢሪጌሽን መጠን ስናይ አንድ መቶ አስራ ዘጠኝ ሺ ነው። እንግዲህ ይሄ ምን ያክል በጣም በጣም ለዜሮ እየተጠጋ ነበር እንደሆነ ይሄ ምን ያክል የኢትዮጵያ አግሪካል ኢሪጌሽን ሲስተም ወደ ኋላ የቀረ ግን ምን ያክል ፖቴንሻል እንዳለ ለአድማጮችም ሊገነዘቡት ይችላሉ። እና ሞር ኢሪጌሽን ሲሆን ብዙ ጠቀሜታዎች አሉ ከኮስትም አንፃር። ሁለተኛ ኢትዮጵያ ይሄ በሬልፌድ ሲስተም በአመት አንድ ጊዜ ነው የምታመርተው። ኢሪጌሽን ሲሆን የተሻለ ምርት ፐርሄክታር አስገኝተው በአመት አንድ ገበሬ ሶስት ጊዜ ሊያመርት ይችላል። ቢያንስ ቢያንስ ሁለት ጊዜ ቢበዛ ሶስትና አራት ጊዜ የተለያዩ አይነት ሰብሎችን ሊያመርት ይችላል። አንደኛ የሶይል ኳሊቲ ሜንቴን ያደርጋል። ለምን ገበሬው በቆሎ በዚህ በአንደኛው ወቅት ከዘራ የሚቀጥለው ወቅት ላይ ባቄላ ይዘራል። ባቄላ ናይትሮጀንን ፊክስ ያደርጋል። የሰው ፈርቲሊቲ ኪፕ ያደርግለታል። በሚቀጥለው ደግሞ ሌላ አይነት አዘርትን ይዘራል በማድረጉ ሁለት ጥቅም ያገኛል። አንደኛ ሀርቨስት ያገኛል። ያ ይሄ አጠቃላይ ናሽናልንትን ላይ የሚያመጣው ኢምፕሊኬሽን ትልቅ ነው። ብዙ ጊዜ በመገናኛ ብዙኃን የምንሰማው አንድ ነገር አለ። በኢትዮጵያ ያሉ የተለያዩ የግብርና ምርምር ተቋማት የተሻሻሉ ምርጥ ዘሮችን ማውጣታቸውን፣ የተለያዩ ምርምሮችን ማካሄዳቸውን እኔም እስከማውቀው ድረስ በበርካታ አካባቢዎች የኢትዮጵያ የግብርና ምርምር ድርጅት ብዙ ጥናቶችን ያደርጋል፣ ብዙ የጥናት ውጤቶችን አውጥቷል። በአፍሪካ ደረጃም አንጋፋ የሚባል ተቋም ነው። በጣም ብዙ ባለሙያዎችን ያፈራም ነው። ይሁንና ግን እነዚህ ምርምሮች ወደ መሬት ያልወረዱበት እነዚህ ምርምሮች ሀገራችን የሰብል እህል አምርታ ራሷን እንድትችል ያላስቻሉበት ምክንያት ይኖር ይሆን ወይ በዚህም ላይ ሲራውል አንድ ተጨማሪ ሀሳቡን ያጋራናል የጥናት ችግር የሚኒስቴር ኦፍ አግሪካልቸር የጥናት ችግር የለበትም በሚኒስቴር ኦፍ አግሪካልቸር አንድ ዘርፍ አለ የግብርና ምርምር ተቋም የሚባል ይሄ የግብርና ምርምር ተቋም የተለያዩ አይነት አውትፑቶችን ያመርታል እና የተለያዩ አውትፑትን ምንድነው? የጥናት የምርምር ውጤቶችን ፐብሊሽ ያደርጋል። ግን እነኚህ አብዛኛው የጥናት የምርምር ጥናቶች ወደ መሬት ወርደው ሲተገበሩ አይታይም። በተለይ በተመራማሪዎቹ ሳይድ ያለው ትልቁ ስሞታ ይሄ ነው። በሁለት ሺህ ዘጠኝ እነኝን ምርምሮችን መሰረት ይሄ የኢትዮጵያ አግሪካልቸር ትራንስፎርሜሽን ኤጀንሲ ጋር በመሆን እነኚህ የጥናት ምርምሮች ምን ምንድን ናቸው የቴስ ያሉ እንዴት ናቸው የሚለውን ነገር ለማየት ወደዚሁ መስሪያ ቤት ብቅ ብለን ነበር። እና ለማመን ከሚከብድ በላይ ጥናቶች አሉ። በተለያየ አግሮ ኢኮሎጂ የተሰሩ፣ በተለያየ የሰብል አይነቶች የተለያዩ ጥናቶች። እነዚህ ጥናቶች አብዛኛዎቹ ባላጋንን ከዘጠና አምስት ፐርሰንት በላይ ሼልፍ ላይ የዋሉ ናቸው። ብዙ ግን ለጥናት ብዙ ገንዘቡ ፈይተው ብዙ ኢንቨስትመንት ተደርጎባቸዋል ግን ጥናቱ ሲያልቅ ሼልፍ ላይ ነው። ለምን ይህንን ለማስፈጸም በጀት የለም። በጀቱ ምን ላይ ነው የሚውለው? ሌሎች የደሞዝ የሰራተኛ ደሞዝ፣ ሌሎች ሌሎች አድሚኒስትሬቲቭ የሆኑ ስራ ላይ ነው የሚውሉት። ስለዚህ ገንዘብ የለም። ሁለተኛ በፌደራል የግብርና ቢሮና በሪጅና የግብርና ቢሮ መሆና ተካከል ያለ እንትን የተቀናጅ አይደለም ዲያር ኦቶኖመስ እና ይህንን ነገር አብዛኛ ደግሞ ጥናት የሚካሄደው በፌደራል ሌቨል ነው እና ይሄን እነኚህ በተቀናጀ መልኩ ይሄንን ነገር ወደ መሬት አውርዶ ለገበሬው በሚጠቅመው መልኩ ወይም ለገበሬው ሊሰራ በሚችል መልኩ ለማድረግ አልተቻለም። እንግዲህ እነ እነ የነኚ ጥናቶች ውጤት ወደ መሬት ወርደው ባለመደረጋቸው ዛሬ የምናየው የምርታማነት አናሳ መሆን እና እንደዚሁ ለተደራረበ ድህነትና ለተደራረበ ችግር ለመጋለጥ አንድ ምክንያቶች ናቸው። በዚህ በግብርናው ዘርፍ ላይ ያለውን ችግር በተመለከተ ስለሺ በሌላ አይን የተመለከተው የሀገሪቱ የኢኮኖሚ ዘይቤ አጠቃላይ ድጋሚ ሊፈተሽ ይገባል። በሀገሪቱ ሰዎች በሀገራቸው ሰርተ ውጤታማ እንዳይሆኑ የሚያደርጉ ሌሎች ማነቆችም ሊታሰብባቸው የሚገቡ ችግሮችም አሉ ሲል የሚያነሳው ሀሳብ አለ። እንደሚከተለው ይነግረናል። ሁሉን ነገር እኔ ያልኩት ካልሆነ ሁሉን ነገር እኔ እወጣዋለሁ በጉልበት የሚለውን አካሄድ ወደ ጎን ትቶ በመሬት ላይ ችግር እንዳለ ማመን መቻል አለበት። ችግሩ ይሄ እነሱ እሳትን እያጠፉ የሚሄዱበት መንገድ በዘላቂነት አፍቶ የሚመጣውን ችግር ሊቀርፍ እንደማይችል መንግስት ሊረዳ ይገባል ብዬ ነው የማስበው። ችግር መኖሩን መረዳት መቀበል የመጀመሪያው ስቴፕ ይመስለኛል። ችግሩን ለመቅረፍ እና ከዛ ጋር በተያያዘ ሙሉ ለሙሉም ባይሆን እንደው መጠነኛ ተነሳሽነትም ያስፈልጋል። ችግሩን ለመቅረፍ ቁርጠኝነት ያስፈልጋል። ያ እንግዲህ አቅምንም መገንባት በመንግስት በኩል አስፈላጊ ይመስለኛል። አቅምን መገንባት ምን ማለት ነው? መንግስት የሚሰራው ስራ አለ በኢኮኖሚ ውስጥ በስቷል ነው እንጂ የምንለው ምንም የሚሰራው ነገር የለም የሚል እምነት የለኝም እኔ በግል። የትም ሀገር መንግስት ልማትን የማሳለጥ የማፋጠን አቅም አለ። ነገር ግን መንግስት ሁሉን ጠቅልሎ መያዝ የለበት ኦፍኮርስ ሁሉን ጠቅልሎ የኢትዮጵያ መንግስት የያዘበት ምክንያት አለ። በስልጣን ለመቆየት ነው። የአምባገነኖች መንግስት ነው። ያልተመረጡ ሰዎች መንግስት ነው። ስለዚህ በስልጣን ላይ ለመቆየት ሁሉን ኃላፊነት ይወስድ። በአንድ በኩል ማዳበሪያ በውድ ይሸጣል፣ የግሉ ክፍለ ኢኮኖሚ በማዳበሪያ ንግድ ውስጥ እንዳይገባ ያደርጋል። በሌላ በኩል ደግሞ የራበው ህዝብ መንግስት ይገለብጣል የሚባለው ነገር በቅጡ የገባቸው ስለሆኑ የስንዴን የውጭ ንግድ ወይም የስንዴን ኢምፖርት ሰብሲዳይዝ ያደርጋል። ፐዝል ነው ይሄ ምን የሚሉት ሁሉን በግድ የመቆጣጠር አባዚ ሚንስ የኢትዮጵያ መንግስት እያደረገ ያለው ምንድን ነው? ዋነኛ የልማት አንቀሳቃሽ ሞተር የሆነው ወይንም ደግሞ ለልማት ኃላፊነት ሊወስድ የሚገባውን አካል ያ ማለት የኢትዮጵያን ህዝብ ችላ ያለ የልማት እንቅስቃሴ የትም አይደርስም። እኔ ለግሌ ስንቀሳቀስ ማለትም የግሉ ሴክተር መብት ኖሮት ሲንቀሳቀስ ነው አገር እግረ መንገዷን የምትለወጥ። የግሉ ሴክተር ምንም በማወላዳ ሁኔታ የራሱ የሆነ ችግሮች አሉ። በግል ጥቅም ሰዎች ታወ የአገርን ጥቅም ሊጎዳ የሚችል ወንጀል ውስጥ ሊገቡ ይችላል። እንደዚህ አይነት ወንጀል ውስጥ እንዳይገቡ የማድረግ ኃላፊነት የመንግስት ይሆናል። ይህን የመቆጣጠር የመጫዋቻ ሜዳውን የማስተካከል የግሉ ሴክተር ስርዓት ባለው መልኩ ገብቶ ለብሔራዊ ኢኮኖሚው የግሉን እንዲወጣ የማድረጉን ነገር ሁኔታዎችን የማመቻቸት ነገር ሊሰራ ይችላል። ኢትዮጵያ ውስጥ ያለውን ነገር መለስ ብለን ስንመለከት ግን የግል ሴክተር እንደ ጠላት የሚታይበት ከዚህ ጋር በተያያዘ አንድ ነገር እንደው ለማንሳት ያክል ሌተስት ስታትስቲክስ ልስታችሁ የዓለም ባንክ ምን የሚሉት ዱንግ ቢዝነስ ሰርቬይ የሚባል ነገር አለ። በተለያየ መስክ የተለያዩ መስፈርቶችን ከግምት ከቶ አገራት ውስጥ እስቲ አንድ ሰው የሆነ አንድ የግል ስራ ለመስራ ቢፈልግ ኢንቫይሮመንቱ ተጨባጭ ሁኔታ ምን ያህል ምቹ ነው የሚለውን ለመለካት የሚሞክርበት አካሄድ አለው እና እነዚህን መለኪያዎች ያሰባስብና አንድ ቁጥር ጀነሬት ያደርግና በዛ ቁጥር መሰረት በዛ ስኮር መሰረት አገሮች ራንክ ይሰጣቸዋል፣ ደረጃ ይሰጣቸዋል። ሌተስት በወጣው ወለድ ባ ዱኢንግ ቢዝነስ ሰርቬይ ሪፖርት ኢትዮጵያ ውድድር ውስጥ ከገቡ መቶ ሰማንያ ዘጠኝ አገሮች መቶ አርባ ስድስተኛ ነች። ይሄ ማለት ምን ማለት ነው? ዩጋንዳ መቶ ሀያ ሁለተኛ ነች። ከዩጋንዳ ሻል የምትለዋ ኬንያ መቶ ስምንተኛ ነች። ሰርፕራይዚንግሊ ሩዋንዳ ስልሳ ሁለተኛ ነች። ኢትዮጵያ በልማት እየገሰገሱ እየወጥኩ ትንፋሽ አጥሮኛል የምትላ ሀገር የግሉን ክፍለ ኢኮኖሚ እስታ ለማሰራት ባሉ ተጨባጭ ሁኔታዎች ስትመዘን ግን አንድ መቶ አርባ ስድስተኛ ነች። ከሰብ ሳሃራን አፍሪካ አቨሬጅ እንግዲህ የእነ ቻድን ሁሉ ጨምሮን ማአት ሀገሮች ጦርነት ውስጥ ከሚታመሱ ጥቂት ፖፕሌሽን ካላቸው ሪሶርስ ምንም ከሌላቸው አገሮች ትናንት ከተወለዱ አገሮች ጋር ሁሉ ተወዳድራ መቶ አርባ ሶስት ነው የሰብሰሃራን ሪጅናል አቨሬጅ ራንክ ኢትዮጵያ ግን መቶ አርባ ስድስተኛ ነች። ዊች ሚንስ የሪጅኑን ሁሉ አቨሬጅ ራንክ በጣም ጎትታለች ማለት ነው። ትልቁ ችግር ደግሞ የሚታየው ስራ ለመጀመር በጣም አስቸጋሪ ሀገር መሆኑ ከብዙ ሀገሮች ይልቅ ወደ የግሉ ሴክተር የስራ መስክ መሰማራት ኢትዮጵያ ውስጥ በጣም በጣም አስቸጋሪ። እንግዲህ እዚህ ላይ የኢንፍራስትራክቸር ችግር ይጨመራል። የሀይል አቅርቦት ችግር ይጨመራል። ከታክስ ጋር የተያያዙ ብዙ ችግሮች አሉ። እጥረት አለ። በጣም ሲመሪውን ኢትዮጵያ ውስጥ ማን ነው ብድር የሚያገኘው? እናውቃለን። ትልልቅ ህንፃ የሚገነቡ ሰዎች እኮ ከኪሳቸው ገንዘብ አውጥቶ አይደለም ህንፃ እየገነቡ ያሉት። ለልማት ግን በቅንነት ራሳቸውም ተጠቅመው ሀገራቸውን ለመጥቀም ሕግን ተገን አድርገው ለሚንቀሳቀሱ ባለሀብቶች ግን ያቺ ሀገር ምቹ ሁኔታ የላትም እና እያልኩ ያለሁት ምንድን ነው የግሉን ክፍለ ኢኮኖሚ ወሳኝ ድርሻ የግሉ ክፍለ ኢኮኖሚ ማለት የህዝቡን ማለት ነው። የግሉ ክፍለ ኢኮኖሚ መርካቶ ያሉ አስር ነጋዴዎችን እንድናስብ ነው መንግስት እየነገረን ያለ። የግል ክፍለ ኢኮኖሚ ሲባል ተራ ገበሬ ሊሆን ይችላል። አስፓየር የሚያደርግ በዙሪያው ያሉትን ገበሬዎች ጭምር ሊያነሳሳ የሚችል የስራ እንቅስቃሴ የሚያደርግ ገበሬ ሊሆን ይችላል። ለእንደዚ አይነቱ ምኮ ገበሬ የሚመች የስራ ኢንቫይሮንመንት ኢትዮጵያ ውስጥ የለም ሁለተኛ ለጠቅሰው የሞከርኩ ያለሁት ነገር ምንድን ነው እንግዲህ የግሉን ክፍለ ኢኮኖሚ ወሳኝ ድርሻ የማይተካ ድርሻ መንግስት በግዱ ሊቀበል ይገባል ይሄ ባልሆነበት ሁኔታ ዛሬም እንግዲህ በውጭ እርዳታ ላይ ተገና አድርጌ ነገም ደግሞ እንዲሁ ከውጭ እኔ እያሳደድኩ በመላው አለም በምበት ናቸው። ዜጎች በኩል ወደ አገር ቤት በሚላክ ገንዘብ ሰዎች፣ ወጣቶች ሳያምፁ ጸጉራቸውን አበጥረው በቀን ሁለቴም በልተው ሻይ ጠጥተው ያድሩልኛል ብሎ የሚያስብ ከሆነ አይ ቲንክ ችግሩ ነጋ ፍጦ ይመጣል። የዛሬ ወጣት ዛሬን ሂዱ ሻይ መጠጣት ወይንም ደግሞ ጅንስ መልበስ ሊሆን ይችላል። ያንን በስደት ካሉ ወገኖቹ እያገኘ ሊሆን ይችላል። ወይንም ደግሞ የተወሰነውን ነገር በገጠርም ያለው ወጣት ከኢትዮጵያ መንግስት በሬሽን ስንዴ በሬሽን ደሞዝ እያገኘ ሊሆን ይችላል። ነገር ግን ጥያቄው ከፍ ይላል። ከዛ የተለወጠ ነገር ማን ይፈልጋል? የኢትዮጵያ ሕዝብ ያንን ጥያቄ መንግስት የመመለስ አቅሙ ከዛሬ ይልቅ ነገ እየደከመ፣ ከነገ ደግሞ ከነገ ወዲያ እየደከመ ስለሚመጣ ያቺ ሀገር በጠመንጃ ብቻ ዝም ብላ የምትጠቀም የምትጠበቅ ትሆናለች ብዬ አላስብም። ስለ ሺህ ጠናና ሴራውል ጃርሶ ጋር ያደረግነው ቆይታ በዚህ አላበቀም። በግብርናው ተነሳን። አጠቃላይ ግብርናው በኢኮኖሚ ውስጥ ያለው ሚና ከዚህም ጋር ተያይዞ ያሉ ችግሮችን እየዳሰስን ያለ ነው። በተለይ በሀገራችን በአሁኑ ወቅት ተከስቶ ካለው የድርቅና የረሃብ አደጋ ጋር በተያያዘ በሀገሪቱ ግብርና ዘርፍ ላይ የሚታዩ ዋና ዋና ችግሮችን ለመቃኘት ሞክረናል። እንደዚሁም ደግሞ ግብርናው በኢኮኖሚ ውስጥ ገንቢ ሚና ሊጫወት ያልቻለባቸውን አንዳንድ ምክንያቶችን ማንሳት ጀምረናል። በዚሁ ላይ ተከታይ ክፍል መሰናዶ ይኖረናል። በሚቀጥለው ሳምንት ይዘን እንቀርባለን። ለስለ ሺጠናና ሴራውል ጃርሶ እናመሰግናለን። የዕለቱ የፕሮግራሙ አዘጋጅ አርጋው አሽን የነበርኩ ከዋዜማ ጋር የነበራችሁ ቆይታ የሚያስቆጭ እንዳልነበረም ተስፋ አደርጋለሁ። የሚኖሯችሁን ማናቸውንም አስተያየቶች በኢሜይል አድራሻችን ዋዜማ ራዲዮ አት ጂሜይል ዶት ኮም ዋዜማ ራዲዮ አት ጂሜል ዶት ኮም ላይ ልትጽፉልን ትችላላችሁ። እንደዚሁም በማህበራዊ ገጾቻችን ፌስቡክ እና ትዊተር ላይ ዋዜማ ራዲዮ ብላችሁ ፈልጉን፣ ዋዜማ ራዲዮ ብላችሁ ፈልጉን፣ ተከተሉን። ፕሮግራሞቻችንን ተከታተሉ። ትኩስ ዜናዎችንም በዛ ላይ ማግኘት ትችላላችሁ። ለዝርዝር መረጃ ደግሞ በድረ ገጻችን ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ላይ ሁሉም ፕሮግራሞቻችን ከዚህ ቀደም የተላለፉትን በሙሉ ማግኘት ይቻላል። አድምጧቸው። እስከ ሳምንት ጠነስጥልን። 국민 aerospace